The voice of America. የኢትዮጵያ ሚኒስትሮች ምክር ቤት ከዛሬ ጀምሮ የሚጠና አስቸኳይ ጊዜ አዋጅ ጥሏል። እስከ መቼ እንደሚቆይ አልተገለጠም በዚህ ጉዳይ ላይ ዘጋቢያችን እስክንድር ፍሬው ከአዲስ አበባ ተከታይ ወንድ የሚኒስትሮች ምክር ቤት መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው ማምሻውን ነው። ከዛሬ ጀምሮ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ መታወጁንም ይፋ አድርጓል። ለዚህ አዋጅ መነሻውም ከቅርብ ጊዜ ወዲህ በሀገሪቱ እየታዩ ያሉ ሁኔታዎች መሆናቸውን መግለጫው ጠቁሟል። በሀገሪቱ አንዳንድ አካባቢዎች ህገ መንግስቱንና ህገ መንግስታዊ ስርአቱን ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል። በዚህም መሰረት ህገ መንግስቱንና ህገ መንግስታዊ ስርአቱን ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል። የህዝቦችን በአንድነትና በአብሮነት የመኖር እሴትን የሚንዱ ብሎም የመንግስትንና የግሉን ዘርፍ የስራ እንቅስቃሴዎች የሚያስተጓጉሉ ያላቸውን ሁኔታዎችም አንስቷል። የበርካታ ንጹሐን ሰዎችን ህይወት ያጠፋ ብሔርን መሰረት ያደረገ ጥቃት እንደዚሁም የህዝቦች መፈናቀል እየደረሰ መሆኑን መገንዘቡን አስረድተዋል። በልዩ ልዩ አካባቢዎች የሚገኙ የህብረተሰብ ክፍሎች መንግስት የህግ ጥበቃና ከለላ እንዲያደርግላቸው በተለያዩ መድረኮች ጥያቄ ማቅረባቸውንም ጠቁሟል። በአጠቃላይም በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን ይህንን አደጋ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ መደረሱን ነው ያስታወቀው። እናም ከዛሬ ጀምሮ የጸና የሚሆንና ህገ መንግስታዊ ስርዓቱን ለመጠበቅ የሚያስችል የአስቸኳይ ጊዜ አዋጅ መታወጁን ይፋ አድርገዋል። አዋጁ ለምን ያህል ጊዜ ጸንቶ እንደሚቆይ በመግለጫው አልተጠቀሰም። የህገ መንግስቱ አንቀጽ 93 እንደሚለው የአስቸኳይ ጊዜ አዋጅ እስከ ስድስት ወራት ሊቆይ ይችላል፤ በየአራት ወሩ ግን ሊታደስ ይችላል። በሚኒስትሮች ምክር ቤት የወጣው አዋጅ በ48 ሰዓታት ውስጥ ለህዝብ ተወካዮች ምክር ቤት ቀርቦ መጽደቅ እንዳለበትም በህገ መንግስቱ ተመልክቷል። የዚህን ዘገባ አቅራቢ ጨምሮ የሚኒስትሮች ምክር ቤት ዛሬ ከቀኑ ስምንት ሰዓት ጀምሮ ስብሰባ እንደሚያካሄድ የተነገራቸው በርካታ ጋዜጠኞች በጠቅላይ ሚኒስትር ጽህፈት ቤት ተገኝተው ሲጠባበቁ ውለዋል። ከምሽቱ አንድ ሰዓት ላይ የተነገራቸው ግን በስብሰባው ማጠቃለያ ለጋዜጠኞች ይሰጣል የተባለው መግለጫ ለነገ መተላለፉ ነው። በዚያ የነበሩ ጋዜጠኞች አካባቢውን ለቀው በወጡ አንድ ሰዓት ባልሞላ ጊዜ ውስጥም ነው የሚኒስትሮች ምክር ቤት አወጣው የተባለው መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው። ይህም ሆኖ የመከላከያ ሚኒስትሩ ሲራጭ ፈጌሳ በነገው ዕለት ዝርዝር መግለጫ እንደሚሰጡ ተገልጿል። አንዳንድ ተቃዋሚዎችና አስተያየት ሰጪዎች የአስቸኳይ ጊዜ አዋጅ ማወጅ ወቅታዊውን ችግር ሊፈታ እንደማይችል ከወዲሁ እየተናገሩ ነው። የቀድሞ የተቃዋሚ ፓርቲ አመራር አባልና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ከእነዚህ አንዱ ናቸው። በእውነት የአስቸኳይ ጊዜ አዋጅ መፍትሄ ሊሆን አይችልም። የበለጠ እንደውም ነገሩን ሊያባብሰው ይችላል። አስቸኳይ ጊዜ አዋጅ ማለት ሕጉ የጠበቀ ይሆናል። የወታደሮች ተሳትፎ የበለጠ ጫና ይሰጠው ይሆናል። ይህ የትም የሚያደርስ ነገር አይደለም። በእውነት የአስቸኳይ ጊዜ አዋጅ በግድ የሚደነገግ ነገር ነው። ሰውን በግድ ማስተዳደር በግድ መግዛት አይቻልም። ለተወሰነ ጊዜ ብቻ ነው እና የአስቸኳይ ጊዜ አዋጅ እኮ ኢትዮጵያ ውስጥ ኢህአደግ ከገባ ሁሉ ጊዜ አስቸኳይ ጊዜ አዋጅ ነበረ ማለት ይቻላል። ሰላማዊ ሰልፍ አይቻልም፣ ፓርቲዎች መንቀሳቀስ አልተቻሉም። ይሄ እኮ አስቸኳይ ጊዜ አዋጅ ነው። ኢህአደግ ከገባ ጊዜ ጀምሮ በከፊልም ቢሆን አስቸኳይ ጊዜ አዋጅ ነበረ። ያ የአስቸኳይ ጊዜ አዋጅ ድርጊት ነው ለዚህ ለዚህ ችግርና መከራ የዳረገን ስዝባው የሰብአዊ መብት መጣስ፣ ፓርቲዎች በፈለጉት መንገድ አለመንቀሳቀስ። ነጻ ምርጫ አለመሆኑ፣ ይሄ ይሄ ይሄ ነው ወደዚህ ይመራልና የአስቸኳይ ጊዜ አዋጅ ምንም መፍትሄ አይሆንም። በተለይ በአሁኑ ጊዜ የበለጠ ነገሩን እያከረረ የበለጠ ከህዝብ ጋራ ከወጣቱ ጋራ ግጭት ወይንም ኮንፍሮንቴሽን ሊፈጥር ይችላል። እንግዲህ መንግስት ያገርን ህልውና ለማዳን ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስቀጠልና ለመጠበቅ የሚሉ ምክንያቶች ነው የሚሰጠው። ይሄ ምክንያት በእውነት በቂ ምክንያት ሊሆን አይችልም። በዛሬ ጊዜ ማንንም ማስገደድ አይቻልም። በግድ በጦር ኃይል ሰውን ህግ እንዲያከብር ህገመንግስቱን እንዲያከብር ማስገደድ ነው። ይሄ ለብዙ ጊዜ የሚሆን ነገር አይደለም። ህዝብን አስገድዱ ለህገ መንግስቱ ተገዛ፣ ወይንም ህግ አክብር ብሎ ለብዙ ጊዜ ሊያዋጣ አይችልም። ምናልባት ለትንሽ ጊዜ ፋታ ይሰጥ ይሆናል። ሆኖም ግን በዘላቂነት በአስቸኳይ ጊዜ አዋጅ ችግሮች፣ የሀገር ችግሮች ሊፈቱ አይችሉም። በተለይ አሁን እኛ ባለንበት ሁኔታ የመከላከያ ሚኒስትር ሲራጅ ፈጌሳ ነገ በሚሰጡት መግለጫ የአዋጁን ዝርዝር ነጥቦች እንደሚያብራሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ